The voice of America you ya America drums radio tabiano <laughs> ሰላም፣ ጤና ይስጥልን። እንደምናመሻችሁ አድማጮች በ1431 መካከለኛ ሞገድ ከአሜሪካ ድምፅ ራዲዮ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የሚተላለፈውን የአርብ ግንቦት ሰባት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂ ይታየ ነኝ። ግንቦት 16 ስለሚካሄደው ምርጫ አዲስ አበባ በገዢው ፓርቲ የማስታወቂያ ሰሌዳዎች ተሞልታለች። ተቃዋሚ ፓርቲዎች ደግሞ ትናንሽ ፖስተሮች እንኳ ለማሳተም ተቸግረናል ይላሉ። ከአዲስ አበባ ዘገባ አለን። ከመድረክ ምክትል ሊቀመንበር ከዶክተር መረራ ጉዲና ጋር የተደረገ ውይይት ይከተላል። ሌሎችም ቅንብሮች ይኖሩናል። ጽዮን ግርማ ፕሮግራሙን ትመራለች። አሁን የዓለም ዜና እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። የቡሩንዲ ባለስልጣናት ከሰሞኑ የመፈንቅለ መንግስት ሙከራ ጋር በተያያዘ ሶስት ግለሰቦችን አሰሩ። የመፈንቅለ መንግስት መሪ የነበሩት ጀኔራል የት እንዳሉ አልታወቅም ፕሬዚዳንታዊ አፈቀላጤ ዊሊ ኒያሚጥ ወይ ዛሬ አርብ ለቪኦኤ ዘጋቢ ጌብ ጄዝሎ እንደገለጡት ፕሬዚዳንቱ ፒየር ንኩሩንዚዛን ለመገልበጥ አድማ የመሩት ጀኔራል እየተፈለጉ ናቸው። ምናልባትም ተደብቀዋል ተብሎ ነው የሚታመነው ብለዋል። በቁጥጥር ስር የዋሉት ሶስት ሰዎች የቀድሞ ፖሊስ አዛዥ፣ የቀድሞ መከላከያ ሚኒስትርና የመፈንቅለ መንግስቱ ቃል አቀባይ ናቸው። ቡሩንዲ ዋና ከተማ ቡጁምብራ የሚገኘው የቪኦኤው ጄብ ገዝሎ እንደዘገበው ዛሬ አርብ በሞተር ብስክሌት ታጅበው ወደ ከተማ የገቡት ንኩሩንዚዛ በመንገዶች ግራና ቀኝ የተሰለፉ ደጋፊዎቻቸው በጭብጨባና በሆታ ተቀብለዋቸዋል። ንኩሩንዚዛ ዛሬ ማምሻው ላይ ለሕዝብ ንግግር ያደርጋሉ ተብሎም ይጠበቃል። በታች ሸበሌ ክልል በሚገኙ የሶማሊያ መንግስት ባለሥልጣናት እንደገለጡት አልሻባብ ተቆጣጥሯቸው የነበሩትን ሁለት ከተሞች መልሰው ይዘዋል። የክልሉ ገዢ አብዱል ቀድር ሙሐመድ ኑር ለቪኦኤ ሶማልኛ አገልግሎት እንደገለጡት ከሆነ የመንግስቱ ወታደሮች በወሰዱት የመልሶ ማጥቃት እርምጃ ከሞቃዲሾ በስተ ምዕራብ 75 ኪሎ ሜትር ላይ የሚገኙትን ሁለቱን ማለትም አውድ ሄግል እና ሙባራክ ከተሞችን መልሰው ተቆጣጥረዋል። የሆነ ሆኖ ነዋሪዎች አልፎ አልፎ ተኩስ መስማታቸው አልቀረም። በመልሶ ማጥቃት እርምጃው ሁለት ወታደሮችን ጨምሮ ቢያንስ አራት ሰዎች ተገድለዋል። ከኢራን ጋር የሚደረገው የኒኩሌር ጦር መሳሪያ ስምምነት በፋርስ ባህረ ሰላጤ መሪዎችና በዋሽንግተን መካከል ያለውን ግንኙነት አያበላሽም ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። ሚስተር ኦባማ ትናንት ሐሙስ ነው ከሰላጤው ሀገሮች መሪዎች ጋር በካምፕ ዴቪድ በተካሄደ ስብሰባ ላይ ይህን ያረጋግጡላቸው። የአገሮቻችሁ ህልውና በኢራንም ሆነ በሌሎች ስጋት ቢደርስበት ዩናይትድ ስቴትስ ወታደራዊ እርዳታ ከማድረግ አትቆጠብም ሲሉም የሴኪሪቲ ማለትም የደህንነት ዋስትና ሰጥተዋቸዋል። እስላማዊ መንግስት ነኝ የሚለው አማጺ ቡድን ተዋጊዎች በኢራቋ ራማዲ ከተማ የሚገኝ አንድ የመንግስት ይዞታ የሆነ ግቢን ዛሬ አርብ ተቆጣጠሩ። ሰንደቅ ዓላማቸውንም በመዲናዋ አንባር አውለብልበዋል። ይሁን እንጂ ከተማዋን ሙሉ ለሙሉ እንዳልተቆጣጠሩ አንድ የኢራቅ ምክር ቤት አባል ለቪኦኤ ኩርድ አገልግሎት ገልጠዋል። በምዕራብ ራማዲ የሚገኘው ወታደራዊ እዝ አሁንም በመንግስቱ ቁጥጥር ስር እንደሆነ ነው የሚታመነው። የአይሲስ ተዋጊዎች ወደ ማዕከላዊ ከተማይቱ ለመድረስ ሌሊቱን የቦምብ ፍንዳታ ሲያካሂዱ እንደነበር ታውቋል። በመጨረሻም ታዋቂው የጊታር ተጫዋችና የብሉስ ዜማ ድምፃዊ ቢቢ ኪንግ በ89 ዓመቱ ከዚህ ዓለም በሞት ተለየ። የብሉስ ንጉሥ በመባል የሚታወቀው ኪንግ ላስ ቬጋስ በሚገኝ መኖሪያ ቤቱ ነው ትናንት ሐሙስ በሰላም ያንቀላፏ፣ ብለዋል ጠበቃው። አድማጮች በሶስት ሰዓት መደበኛ ስርሳችን ስለ ቢቢ ኪንግ ሰፋ አድርገን ከነ ሙዚቃው እንዘግባለን። ዜናውን በዚሁ አበቃ። ደህና አምሹ። አጫጭር የዓለም ዜናዎችን ነበር ያደመጥነው። በመደበኛው ክፍለ ጊዜ ደግሞ ሌሎች ዜናዎችን ጨምረን ይዘን እንቀርባለን። አሁን ወደ ዘገባዎቹ እንለፍ። ግንቦት 16 ቀን ከሚካሄደው ሀገር አቀፍና የክልል ምክር ቤቶች ምርጫ አስቀድሞ የአዲስ አበባ ከተማ ጎዳናዎች በገዢው ፓርቲ ኢህአዴግ የምርጫ የማስታወቂያ ሰሌዳዎች ተሞልታለች ይለናል። ምርጫውን ለመዘገብ ወደ ስፍራው የተላከው ባልደረባችን ሄኖክ ሰማግዜር የመዲናይቱ የተለያዩ አካባቢዎች ተዘዋውሮ እንደተመለከተው መጪው ጊዜ ከኢህአዴግ ጋር ብሩህ ነው የሚል መልእክት የሰፈረባቸው የማስታወቂያ ሰሌዳዎች በከተማይቱ ዋና ዋና ጎዳናዎችና አደባባዮች በብዛት ይታያሉ። ተቃዋሚ ፓርቲዎች በበኩላቸው ይህን መሰሉን ግዙፍ የማስታወቂያ ሰሌዳዎች ቀርቶ ትንንሽ ፖስተሮችን ለማሳተምና ከምርጫው በፊት ለማሰራጨት መቸገራቸውን ነው የሚናገሩት። ሄኖክ ሰማእግዜር እዚህ የምገኝበት አየር ጤና ሰፈር አዲስ በተጠናቀቀ አንዳቢ ጎዳና ፊት ለፊት በሚገኝ አደባባይ ከሶስት የጠረጴዛ ቴኒስ መጫወቻ ሜዳዎች የሚበልጥ የማስታወቂያ ሰሌዳ ቆሟል። እንግዲህ ከቤተ መንግሥት እስከ አምባሳደር ቲያትር ደግሞ ከዚያ በሁለት እጥፍ የሚበልጡ ሁለት የማስታወቂያ ሰሌዳዎች መጪው ጊዜ አሁንም ከኢህአዴግ ጋር ብሩህ ነው የሚል ጽሑፍ ይዘዋል። አሁን ከቤተ መንግሥት ሽቅብ ወደ አራት ኪሎ መንገድ ልውሰዳችሁ። ፓርላማ ጠገብ የኢህአዴግ ምክር ቤትና አራት ኪሎ አደባባይ እንደዚሁ ተመሳሳይ መልእክት ያሰፈሩ የማስተዋወቂያ ሰሌዳዎች በትልቁ ለፈጣን ልማት፣ ለዘለቄታ ሰላምና ዴሞክራሲ ኢህአዴግን ይምረጡ የሚል የቅስቀሳ ቃል ታትሞባቸዋል። እንግዲህ ምስሉ ላይ የምመለከተውን ልግለጽላችሁ። የህዳሴ ግድብ ፎቶግራፍ፣ የአዲስ አበባ ቀላል ባቡር፣ እንደዚሁም የተለያዩ የኢትዮጵያ መንግስት የያዛቸው የመሰረተ ልማት ግንባታዎች፣ መንገዶች፣ የኃይል ተሸካሚ መስመሮች አልፎም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ምስልና የተለያዩ የልማት ፎቶዎች ናቸው የሚታዩት። በአንጻሩ ደግሞ የተቃዋሚ ፓርቲዎች የምርጫ ማስተዋወቂያ ሰሌዳዎች በከተማዋ ውስጥ በስፋት አይታዩም። እንዲያውም የኤቱ ማለትም፣ እንዲያው ግፋቢል አንድ ክንድ ወደ ጎን፣ አንድ ክንድ ከጋት ቁመት ያላቸው ፖስተሮች ናቸው አልፎ አልፎ የሚታዩት። እንግዲህ በተዘዋወርኩባቸው አካባቢዎች የገዢው ፓርቲ የማስተዋወቂያ ሰሌዳዎች፣ እንደዚሁም በጥቁርና ነጭ ህትመት የኢህአዴግን ምልክት ንብ ምስል ከእጩዎች ፎቶግራፍ ጋር የያዙ ወረቀቶች በየግርግዳው በያጥሩ አልፎም የመብራት ተሸካሚ እንጨቶች ላይ ተለጥፈው ተመልክቻለሁ። በአምስተኛው የሀገር አቀፍ ምርጫ ድምፅ የሚሰጡ የአዲስ አበባ ከተማ ነዋሪዎች ካርዳቸውን በእጃቸው ማስገባታቸውና የሚበጃቸውን ያመኑበትን ወገን ለመምረጥ መዘጋጀታቸውን ያስረዳሉ። እንግዲህ በለፍተ ቀደም የሰበሰብኳቸው የህዝብ አስተያየቶች እንደሚያመለክቱት በአንድ ወገን ወጥ የሆነ አስተያየቶች የተስተናገዱበት ነው። በሌላ ጎን ደግሞ ይለፈኝ ግዴለም፣ ዛሬ ራሴን ላቅብ የሚሉ የከተማዋ ነዋሪዎች ለመናገር ወይም ለመጠየቅ አለመፍቃዳቸውን ነው የገለጹት። በድምፅና በምስል ከሰበሰብናቸው አስተያየቶች እንደተረዳነው ከሆነ የምርጫ ቅስቀሳውን በቴሌቪዥን በተካሄዱ ክርክሮች በራሳቸው ኑሮና በግላቸው አመለካከት ቃኝተው ድምጽ ለመስጠት መመዝገባቸውን ነው የሚናገሩት። በአቅም ረገድ በገዢው ፓርቲ ኢህአዴግና በተቃዋሚዎች መካከል ደግሞ በተለይ በማስተዋወቅ ዘመቻው በምረጡኝ ዘመቻው ልዩነት መኖሩን ነዋሪዎቹ ይገልጻሉ። እስኪ አስቀድመን አምስት ኪሎ እንቆይ። ለገሰ ይሉ ይባላለሁ። የሚሰራው ስራ ጽዳት አገልግሎት ነው። በማህበር ተደራጅቼ ነው የምሰራው። ግንቦት 16 ለሚደረገው ምርጫ ራሴ ሆነኛ ላልኩትን ለመምረጥ ጽጋቼ እየተጸባበኩ ነኝ። መረጃ አግኝቻለሁ በበቂ ሁኔታ፣ ሲከታተል ነበረና፣ በተለይም በቴሌቪዥን የሚተላለፉ ክርክሮች አመልጡኝ እከታተላለሁ። በተለያዩ ሰብሰባ ቦታዎችም ግንዛቤ ይዛ በጨብጫለሁ፣ በደንብ አድርጌ። በተለይም የዘንድሮ 2007 ምርጫ በቴሌቪዥን የቀረቡት ክርክሮች ጥሩ ግንዛቤ አስጨበጡን ነበረ ብዬ ነው የሚያምነው እኔ በራሴ በኩል ራሳቸውን ፖሊሲ እያስተዋወቁ ነበረ እና እነዛን ፖሊሲያቸውን ነው በደንብ አድርጌ የለየውኝ እኔ የሚሆነኝ ፖሊሲ ብዬ ከዛ ነው የሚይዘው። ገብተዋል እንግዲህ ልጆች አሉኝ፣ የቤተሰብ ኃላፊ ነኝ፣ እያስተማርኳቸው ነው። አንተ ብቻ የሆነ የምታስበው ና አሁን ከቤተሰብ ጋር የምታስበው ለየ፣ ብቻ እነዚህን ሁሉ ግምት ውስጥ ባስገባ መልኩ ነው እንግዲህ ክትትል ሲያደርግ የነበረ የትኛው የሆነኛል ስል ለግሌ ለብቻዬ ብቻ አይደለም ለልጆች ለቤተሰቦች ጭምር በማሰብ ነው እና እና ዞሮ ዞሮ የዘንድሮ የተሻለ ነው ይሁን ይሻላል ከባለፈው። እና የሚቀሩ ነገሮችም ይኖራሉ። በተለይ በክርክሩ ላይ ስንሰማ ራሱን የመግለጽ አቅም በጣም ውስንነቶች ይታይባቸው ነበረና እነዛ እነዛ ነገሮች አሉ። ዞሮ ዞሮ ግን በቂ እኔ ለይቻለ ብዬ አስባለሁ። የሆነናል የምንለው ልንመርጥ ያኔም እንደዛ ነው መልሴ። ማለት የሆነኛል የምንለውን ፓርቲ ያስተዳድረኛል የምንለውን ለመምረጥ እና አሁን ተማሪዎች ነን ዘንድሮ ተመራቀሽ ነው? እሺ የምማረው ኤልኤም ኢንተርናሽናል የሆቴል ቱሪዝም ነው። እንዲሁም እየሰራው ነው። በግሌ ለመስራትም እንደዚሁ እየጣርኩ ነው። እኔም እዛው ኤልኤም ነው የምማረው የሆቴል ቱሪዝም ትምህርት ነው የምማረው። መስራት የምፈልገው በዛው ነገር ነው። ግን ደግሞ ከሱ የተሻለ ነገር በንግዱ ዙሪያ ትንሽ እየሞከርኩ ነው። ማለት ሁሌ ማታ ማታ በቴሌቪዥን የምርጫ ፓርቲዎች በሚያደርጉት የምረጡ እንቅስቃሴ ላይ ማንን መምረጥ እንዳለብኝ ግንዛቤ ውስጃለሁ። እንደገና ደግሞ ማንን መርጬ የመረጥኩት ፓርቲ ያስተዳድረኛል የሚለውንም ነገር አምኜ የራሴን ዝግጁ ሆኜ ተዘጋጅቻሉ። ቀኑን ብቻ ነው የምጠባበቀ። እኔም እንደዛው ያስተዳድረናል፣ ነገ ብሩህ ተስፋ ያሳየናል፣ ለወጣቶች እንዲሁም ለሚያድጉት ፈለግ ለሚይዙት ነገር በቃ ጥሩ እንቅስቃሴ ያሳያል የሚለውን ነገር ለመምለጥ ቆርጠን ተነስተናል ማለት ነው። አሁን የሚገኘው በተለምዶ አምስት ኪሎ የሚባለው አካባቢ ነው ቅድስት ማርያም ቤተ ክርስቲያን ገባ ብሎ ይህ በአዲስ አበባ መስተዳደር ውስጥ የምርጫ ክልል 12 እና 13 ነው የሚባለው። እንግዲህ በዚህ የምርጫ ክልል ውስጥ ከጀርባ የምትመለከቷቸው ፖስተሮች የተለያዩ ፓርቲዎች የምረጡኝ ዘመቻቸውን የሚያከናውኑባቸው ናቸው። እዚህ የምትመለከቱት የንብ ምልክት ያለው የገዢው ፓርቲ ኢህአዴግ ነው። የእጅ ምልክት ያለው ደግሞ የመድረክ እጩ ተወዳዳሪ እዚህ ላይ ይገኛሉ። በስተግራይ በኩል ደግሞ የምትመለከቱት የመኢአድ እጩ ተወዳዳሪ ናቸው። ምልክታቸውም ዋሊያ ነው። እንግዲህ እየተዘዋወርኩኝ በዚህ ሰፈር የሚኖሩ ሰዎችን ሳነጋግር ነበር። በዚህ ምርጫ ወቅት ለእናንተ ድምፃችሁ እንድትሰጡ የሚያነሳሷችሁ ወይም ደግሞ ድምፅ የመስጫ መስፈርቶቻችሁ ምንድናቸው ብዬ ጠይቂያቸው ነበር በስፋት ከትምህርት ጀምሮ እስከ ጤና እስከ ልማት እንደዚሁም ደግሞ በግል ሕይወታቸው ለውጥ ሊያመጡ የሚችሉ የስራና የትምህርት እድሎችን ነው ሲጠቅሱልኝ የቆዩት። ስሜ ዲሌቦ ኑሪ ይባላለሁ። የሚኖርበት ሰፈር በአራዳ ክፍለ ከተማ ወረዳ ስድስት ምርጫው ሰላማዊና ዴሞክራሲያዊ በህዝብ ዘንድ ታማኒነት ያለበት ህዝብን እያሳተፈ ነው በመካሄድ ላይ ያለው። ሰላማዊ ዴሞክራሲያዊ የሆነ አንድ ሰው ከተወዳዳሪ ፓርቲዎች ጋር የፈለገውን መምረጥ የሚችልበት ማለት ነው። በማስከተል ወደ ስድስት ኪሎ ዩኒቨርሲቲ አመራለሁ። ማየት የተሳናቸው ሁለት ወጣቶችንም እዚሁ ዩኒቨርሲቲው ፊት ለፊት አግኝቼ ነበረ። የአንዱ የመራጭ ካርድ የወሰደ ሌላኛው ደግሞ የመራጭ ካርድ ያልወሰደ ናቸው። እስኪ እንስማ። ያው እኔ በበኩሌ ያልወሰድኩም፣ ያልወሰድኩበትም ደግሞ ግን ምክንያት አለኝ። በተለይ በቀበሌ የመጣ በቀበሌን ገንዘቤን የምሰራበት የነበረትና እንደዚህ ሎተሪና ሬዲዮ ተንከራትቼ ተንከራትቼ የሰበሰብኳትን ገንዘብ እና የገዛውትን ንብረቴን በሙሉ ቀበሌ አብልቶብኝ ስለቀረ ለወያኔ ዝምሎ ለኃላፊ ያወቱ መንገድ ላይ በመጣሉ እኔ ምርጫውን እንዳወጣ አልተገደድኩም። ራሴም ደግሞ አምራዊ ስራ ላመነልኝ በዚህ ብቻ ያው ምርጫው ካርዱ እንዳልወስድ አድርግ ያለው ለምን፣ በየቦታ ብትሄድ ለአካል ጉዳተኞች ምንም አይነት ምቹ የሆነ ነገር የለም። በየቦታ ብትሄድ ትቦ ተከፍቶ ነው። በየቦታ ብትሄድ ገደል ነው። ምንም አይነት ምንም አይነት አማራጭ የለንም። ስለዚህ ከምርጫ ካርድ ራሴን ባገል ይሻላል የሚለውን ይህ ምንም አይነት የምርጫ ካርድ አላወጣውም በበኩሌ ማለት ነው ሌላው ደግሞ ምንድነው መማር የሚገባኝን የትምህርት እድል አላገኘውም በዛሬው እለት ያነጋገርናቸው የመድረኩና የኦፌዴን መሪ ዶክተር መራራ ጉዲና ኢህአዴግ በተለይ የማስታወቂያና የገንዘብ አቅሙ ከፍ ያለ ቢሆንም ለውጥ የሚያመጣው እርምጃ እሱ እንዳልሆነ ይገልጻሉ ሁለት ምክንያቶች አሉ ይላሉ ዶክተር መራራ ኢህአዴግ ሁለት ምርኩዞች አሉ ምርጫ ቦርድና ጠመንጃ። ሁለቱም ካስወጣ ለምሳሌ እንደ ኦሮሚያ አይነቱን እናሸንፋለን፣ ምንም ጥያቄ የለ። ሁለቱም ምርኩዞቹን አስቀምጦ ከተወዳደረ ኢህአዴግ ሁለቱም ምርኩዞቹን አስቀምጦ በአንድ ወር ስራ ተቃሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና ሀያ ሰላሳ ዓመት ይላል። እኔ ደግሞ መቶ ዓመት ሊገዛን እንፈርምለታለን። ችግሩ እሱ ነው። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ እግዜር ነኝ ከአዲስ አበባ። የዘንድሮው የኢትዮጵያ ብሔራዊ ምርጫ ካለፉት ሁለት ምርጫዎች የቀዘቀዘ መሆኑን አንዳንድ አስተያየት ሰጪዎች ይናገራሉ። ይሁን እንጂ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ግን በዚህ አይስማሙም። በኦሮሚያ የተለያዩ አካባቢዎች የምርጫ ዘመቻ በማድረግ ላይ የሚገኙት ዶክተር መረራ ከመራጩ ሕዝብ ስሜትና የለውጥ ፍላጎት አንጻር የዘንድሮ ምርጫ ከ2002ቱ የተሻለና ወደ ዘጠና ሰባቱ የተጠጋ ነው ይላሉ። እስክንድር ፍሬው ዝርዝሩን ይዟል። በትውልድ ቦታቸው ምዕራብ ሸዋ ባለፉት ምርጫዎች ሁሉ የተወዳደሩት ታዋቂው የተቃዋሚ ፓርቲ መሪና የዩኒቨርሲቲ መምህር ዶክተር መረራ ጉዲና አብላጫ ድምፅ አግኝተው እንደሚመረጡ ያምናሉ። በምዕራብ ሸዋና በሌሎችም የኦሮሚያ አካባቢዎች ቅስቀሳ እያደረጉ የሚገኙት የመድረክ ምክትል ሊቀመንበር የደጋፊዎቻቸው አቀባበል ብርታት እንደሆናቸው ይናገራሉ። በ1997ና በ2002 ዓ ም የተካሄዱትን ምርጫዎች የሚያስታውሱና የዘንድሮው የቀዘቀዘ እንደሆነ የሚናገሩ አስተያየት ሰጪዎች አልጠፉም። ዶክተር መረራ ግን በዚህ አይስማሙም። ለቅስቀሳ በተዘዋወሩበት ወቅት የህዝቡን የመምረጥ ስሜትና የለውጥ ፍላጎት መመልከታቸውን ነው የሚገልጹት። በግለ የዘንድሮው ምርጫ ወደ 97ቱ የህዝብ ጎርፍ እንዳልፈጠረ ይናጋለን፣ ግን ወደዚያ ይጠጋል። ከ2002 ይልቅ ወደ 1997ቱ ይጠጋል። እንዴት በሚንቀሳቀስ ህዝብም በማቅረብ ለምሳሌ አሁን የዚያን ጊዜ ህብረት ነበር ህብረት የዛን ጊዜ ያቀረበው ተጋዛዞች ብዛት ሁለት መቶ አርባ አንድ ይመስለኛል። አሁን ትንሽ በከፍ ብለናል። አሁን ሁለት መቶ ስልሳ ሁለት ነው። እኛ ምርጫ ቦርድ ያሳየኝ ሁለት መቶ ሰባ ነው። እንደዛም ቢሆን እኛ የሚናውቀው ሶስት መቶ ሶስት ነው መሀል ምን እንደሆነ ምርጫ ቦርድ እስካሁን አልነገረኝ የት እንደደረሱ ምክንያቱም ምንድን ነው አንዳንድ ጊዜ አሞሌና ዱላ ይዞ ነው የሚንቀሳቀሰው። በአሞሌ የሚያስወጣቸው ሊኖሩ ይችላሉ፣ ገና በዱላም የሚያስወጣቸው ሊኖሩ ይችላሉ። ያንን ታሳቢ አድርጎ ሊሆን ይችላል እንጂ በእኛ ሊስት ላይ ሶስት መቶ ሶስት መቀመጫዎች ነው የተወዳደርነው እና በተለይ በህዝቡ ስሜትና እንቅስቃሴ ውስጥ አንዳንድ ምታቸው እንደ ኦሮሚያ አይነቱ ከዘጠና ሰባት ይመልጣል የትግራይንና ዘጠና ሰባት ኢንፋክት ትግራይ ብዙ አልነበረም። ትግራይ ቢሆን አሁን ይሻላል ማለት ነው። ደቡብ አካባቢ እርግጠኛ አይደለሁም፣ እኔ የተሻለ የማያውቅበት ኦሮሚያ አካባቢ ግን በየትኛው ሚዛን ከዘጠና ሰባቱ ዘንድሮ ይበልጣል። የ ሁለት ሺ ሁለቱ ምርጫ ከዘንድሮ የሚሻለው ከተቃዋሚ ፓርቲዎች ትብብር አንጻር መሆኑን ዶክተር መረራ ይናገራሉ። ይህም ሆኖ የዘንድሮውን ምርጫ አጠቃላይ ሁኔታ ለመገምገም ጥቂት ጊዜ መጠበቅ እንደሚያስፈልግ የመድረኩ ምክትል ሊቀመንበር አስረድተዋል። ነፃና ዲሞክራሲያዊ ከሆነ ግን ተቃዋሚዎች ማሸነፋቸው እንደማይቀር ነው የገለጹት። ኢህአዴግ ዋልኩኮ ጠመኛና በምርጫ ቦርድ ነው የሚያሸንፍን። ኢህአዴግ ሁለቱ ምርኩዞቹን አስቀምጦ በአንድ ወር ስራ ተቃሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና ሀያ ሰላሳ ዓመት ይላል። እኔ ደግሞ መቶ ዓመት እንዲገዛን የፈርብለታለሁ። ችግሩ እሱ ነው። አሁን ለምሳሌ ገጠር እየዞሩ ምን እንደሚያደርጉት አውቃለሁ። ንብን ትመርጣለህ፣ ፈርም እያሉ የቀበሌ አስተዳዳሪዎች እያስፈረሙ ነው። ሀረር ላይ ሰምቻለሁ፣ አርሴ ሰምቻለሁ፣ አምቦ ሰምቻለሁ። ሁሉም ቦታ ነው የንብ ምልክት፣ እዚህ ላይ ምልክት አድርጉልን፣ ከዚህ በኋላ እንዳውም የምርጫ ቀን መምጣት አያስፈልጋችሁም አይነት ሁሉ ጭምር ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከኢህአዴግ በመቀጠል በርካታ እጩዎችን ለውድድር ማቅረቡን የምርጫ ቦርድ መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ለምሽቱ በያዝነው በሌላው ዘገባ ደግሞ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከ13 ዓመታት በፊት እንደ ኤሮፓውያን አቆጣጠር መስከረም 11 ቀን አሸባሪ ጥቃት ከተፈጸመ በኋላ የወጣውን ፓትሪዮት አክት የተባለውን ተባብሮ አሸባሪነትን ለመከላከል የወጣውን ሕግ የሚያጠናክር በሌላ በኩል ደግሞ በሚሊዮኖች የሚቆጠሩ አሜሪካውያን የስልክ ጥሪ አሃዝ መሰብሰቡን የሚያቆም ሕግ በከፍተኛ ድምጽ አጽድቋል። ዩኤስኤ ፍሪደም አክት የተባለው አንቀጽ ብዙውን ጊዜ በተከፋፈለው ምክር ቤት ባልተለመደ ሁኔታ የተባበረ ድጋፍ አግኝቷል። በህግ መወሰኛው ምክር ቤት ግን ቀላል ላይሆን ይችላል። ዘጋቢያችን ሲንዲ ሴን ከምክር ቤቱ ህንፃ የላከችውን ዘገባ አዳነች ፍሳሀይ ታቀርባለች። የብሔራዊ ጸጥታ አገልግሎት በኩንትራት የተቀጠረ ሰራተኛ የነበረው ኤድዋርድ ስኖደን የዩናይትድ ስቴትስ የስለላ አገልግሎቶች በመደበኛ አሜሪካውያን ላይ የሚያካሂዱት የስለላ ተግባር ምን ያህል እንደሆነ ባጋለጥበት ወቅት በዓለም አቀፍ ደረጃ ቁጣ ማስከተሉ ይታወሳል። የአሜሪካ ህግ አውጪዎች የስለላ አገልግሎቶቹ የአሜሪካውያንን መብት ሳይጥሱ የሀገሪቱን ደህንነት ለመጠበቅ የሚያስችሏቸው መሳሪያዎች ለመስጠት የሚያስችል ህግ ለማውጣት ሲሰሩ ቆይተዋል። የህግ መወሰኛው ምክር ቤት የፍርድ ኮሚቴ ሊቀመንበር የሆኑት ሪፑብሊካዊ ባብ ጉድላት ዩኤስኤ ፍሪደም አክት በግል ነጻነትና በብሔራዊ ጸጥታ ጥበቃ መካከል ሚዛን መጠበቅ እንደሚቻል አረጋግጧል ብለዋል። ሚዛን መጠበቅ በህግ መምሪያው ምክር ቤት ላሉት የሥራ ባልደረቦቼና ለአሜሪካ ሕዝብ የገባሁት ቃል የአሜሪካውያን ነጻነትና የአሜሪካ ጸጥታ አብረው ሊኖሩ ይችላሉ የሚል ነበር። እነዚህ ሁለቱ መሠረታዊ ፅንሰ ሐሳቦች የማይተቃቀፉ አይደሉም። ዲሞክራቱ የምክር ቤት አባል ጆን ኮኔርስ በበኩላቸው የሕጉን መጽደቅ አሞግሰዋል። የስልክ ጥሪዎችን አሃዝ በገፍ የመሰብሰቡን ተግባር የሚያቆም ከመሆኑም በላይ ማንኛቸውም የስለላ ፕሮግራሞችን በሚመለከት አዲስ ግልጽነት እንዲኖር ያደርጋል ብለዋል። ዛሬ ከሚገባው በላይ ርቆ በሄደው የስለላ ፕሮግራም ላይ ገደብ ለማድረግ የሚቻልበት ያልተለመደ እድል አግኝተናል። አንዳንድ ተራማጅና ለግል ነጻነት ተሟጋጅ ዴሞክራቶች የፔትሪዮት አክት ህጉ የብሔራዊ ጸጥታ አገልግሎት በስለላው ፕሮግራም ላይ በቂ ገደብ አላደረገም የሚል እምነት ስላላቸው በመጪው ሰኔ ወር መባቻ ላይ ቢከስም በመረጡ ነበር። በሕግ መወሰኛው ምክር ቤት ግን በርካታ ከፍተኛ ቦታ ያላቸው ሪፑብሊካውያን የፔትሪዮት አክቱ ለውጥ እንዲደረግበት አይፈልጉም። ሪፑብሊካዊ ሰናተር ጆን ኮኔርስ አንዳንድ በስለላው ክፍል ኮሚቴ ውስጥ ያሉ ሰዎች በገፍ የስልክ ጥሪ አህዞችን መሰብሰቡ የዩናይትድ ስቴትስ የጸጥታ ደህንነት በበለጠ እንዲጠበቅ አድርጓል። በዩናይትድ ስቴትስ ላይ የአሸባሪ ጥቃት ከመከፈቱ በፊት ከነበረው በአሁኑ ወቅት የተሻለ የሆነውም ለዚህ ነው ይላሉ። የሕግ መወሰኛው ምክር ቤት ስለ ጉዳዩ ይነጋገር እንደሆነ ግልጽ አይደለም። የፔትሪዮት አክት ሕጉ እንዲቀጥልም ሆነ በመጪው ሰኔ አንድ ቀን እንዲያከትም ሁለቱም የምክር ቤት ክፍሎች ማጽደቅ ይኖርባቸዋል። ክቡራትና ክቡራን አድማጮች በ1431 መካከለኛ ሞገድ የሚቀርበው ዝግጅታችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። አብራችሁን ቆዩ። አሁን ባህልና ማህበረሰብ። የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የቋንቋ ነገር መቼም ያነጋግራል ሲል ይንደረደራል የዛሬው ባህልና ማህበረሰብ የባህር ዳር ዩኒቨርስቲ በርካታ ጥናታዊ ጽሁፎች የቀረቡበትን ሶስተኛውን አገር አቀፍ የአማርኛ ቋንቋ አውደ ጥናት በቅርቡ ነበር ያካሄደው። ይህንኑ መነሻ በማድረግ ባህልና ማህበረሰብ ባለፈው ሳምንት ከሁለት የአውደ ጥናቱ ተሳታፊ ባለሙያዎች ጋር የጀመረው ውይይት በጉባኤው ይፋ የተደረገውን የዩኒቨርሲቲውን የአማርኛ ቋንቋ ማበልጸጊያ ማዕከል አላማና አበይት ውጥኖች መልከት አድርጓል። የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ የምሽቱንም በቀደመው ዝግጅቱ ያነሳውን ጭብጥ መለስ ብሎ በማስታወስ ይጀምራል። ይሄ እያደር እየከፋ የመጣ የሚመስለውና ቀደም ብሎም ዶክተር ሂሩት እንደገለጹት በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት ለባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ ዶክተር ሂሩት። ከሁለት ሺ አራት ጀምሮ ዩኒቨርሲቲ በዚህ ጉዳይ ላይ ስራውን እንደጀመረ በአውደ ጥናቱ የተጀመረው ነገር ያሳየናል። ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራዕይም አለው። ሀያ ሀያ አምስት ላይ ከአስር ዩኒቨርሲቲዎች አንዱ ዩኒቨርሲቲ እሆናለሁ የሚል ራዕይ አለው። ይሄን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት። ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮችን መሰረት አድርጎን የተመሰረተው እንግዲህ ለምስረተው ዋናው ትልቁ ነገር የሚታዩት ችግሮች ብቻ ሳይሆኑ፣ አሁን አስተካክለን አለመናገራችን፣ አለመጻፋችን የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታት እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ለም ለምሳሌ በመማር ማስተማሩ ሂደት በሙሉ ትምህርት ላይ የዋለ ቋንቋ አይደለም። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም፣ አንማርበትም፣ አናስተምርበትም። ስለዚህ ደግሞ ምክንያቱ ምንድን ነው? አማርኛ የሳይንስና ቴክኖሎጂን ጉዳዮች መግለጽ አይችልም የሚል ይህም እንደ አንድ ችግር ነው የሚነሳው። ስለዚህ ለዚህ ብቁ እንዲሆን ቋንቋው በልጽጎ ገላጭነት ደረጃው ከፍ ብሎ ለመመራመር፣ ችግሮቻችንን ለመፈተሽ፣ እውቀትንም ለትውልዱ ለማስተላለፍ ለመግባባትም ጭምር ማለት ነው። እንግዲህ አሁን እየቀላቀልንም ስንናገር መልእክት ይቋረጣል። መልእክት ማድረስ እየቻልን አይደለም በአሁኑ ሰዓት። ስለዚህ እነዚህን ሁሉ ችግሮች በተግባር ለመቅረፍ ሲባል የተመሰረተ ተቋም ነው። ከዚህም አንጻር እንግዲህ ዓላማው ትልቁ የቋንቋውን የገላጭነት ደረጃ ከፍ በማድረግ ለመማር፣ ለመመራመርና ለሳይንስና ቴክኖሎጂ ቋንቋ እንዲሆን ማብቃት ነው እንግዲህ ትልቁ ዓላማው። መልካም። በርቀት ያላችሁን ራዕይ ገላጭነት ደረጃው ከፍ እንዲል ጭምር ሲሉ በቋንቋው ማደግና መበልጸግ ሊገኙ የሚችሉ ጠቀሜታዎችን ጭምር ገልጠዋል። ይበልጥ እያሳሰበ ያለው ግን በማደግ ፋንታ እያሽቆለቆለ መሄዱ አጠቃቀሙ ላይ የሚታዩ ግድፈቶች መጉላታቸው ነውና፣ ሊቀ ህሩያን በላይ መኮንን ወደ እርሶ ልሻገር። አሁን ዶክተር ሂሩት ካነሱት ነጥብ በሚለጥቅ መንፈስ እንደ ህብረተሰብ እድገት አካል ቋንቋም እንዲያድግና እንዲበለጽግ ይጠበቃልና፣ ቀደም ብሎ ዶክተር ሂሩት ባነሷቸው መሰረታዊ ጉዳዮችም አንድ ማህበረሰብ ሲያድግ ቋንቋው ሊጠቅም ሊያጎናጽፎ የሚችለውን ጥቅሞችም አብሮ ይጠበቃልና፣ እርሶ መምህርም ኖት የዘመናዊ ትምህርት የቋንቋም አዋቂ ኖት፣ እንዲሁም ደራሲ ኖትና እስኪ ጎልተው የሚታዩትን ችግሮች በእርሶ ግንዛቤ የትኞቹ ናቸው? ደጋግመን በምናነሳው የቋንቋ አጠቃቀም ግድፈት ውስጥ በጽሁፍም ይሁን በንግግር በመገናኛ ብዙሀንም ይሁን በህብረተሰቡ ዘንድ ጎልተው የሚታዩት ችግሮች የትኞቹ ናቸው? በአመላካችነትም አሁን ዶክተር ሂሩት እንዳነሱት ሁሉ እንዲሻሻል የምንፈልገው ነገር ላይ የትኞቹን ይጠቁማሉ? እንግዲህ ቋንቋው ችግር ውስጥ እየወደቀ እንደሆነ ይታወቃል። እንግዲህ ቋንቋው በምን መንገድ ማደግ አለበት የሚለው አንደኛ ከመሰረቱ የራሱ የሆነ የቃላት ክምችት አለው። በዚያ የቃላት ክምችቱ ሙሉ በሙሉ መጠቀም መቻል አንዱ መፍትሄ ነው። ነገር ግን ደግሞ የዘመኑ ቴክኖሎጂ ይሄ ሉላዊነት የሚባለው የሚያመጣቸው አዳዲስ አስተሳሰቦች አሉ። በዓለም አቀፍ ደረጃ የሚመጡ አዳዲስ ምርቶች፣ ቁሳቁሶች፣ እቃዎች፣ መሳሪያዎች አሉ እና እነዚህ ሁሉ ይዘውት የሚመጡ ስያሜ አንዳንዴት የቃል እጥረት ሊያጋጥም ይችላል። አሁን እኛ ጋር ያለው ችግር ምንድን ነው? ቋንቋ ውጥረት ሳይኖርበት አላስፈላጊ የተውሶ ቃል በቋንቋ ውስጥ እየተቀላቀለ በተለይም የተባረው የኅብረተሰብ ክፍል አላስፈላጊ የቃላት አጠቃቀም ነው። አሁን ቋንቋውን በጣም እየጎዳውና እያቀጨጨው የመጣ በሀገራችን አበባል ሳይቸግር ኬፍ ብድር የሚባል አለ። መዋስ ካለበት ግዕዝ በጣም ሰፊ የቃላት ክምችት አለው። ከዚህ በፊትም ለሳይንስና ቴክኖሎጂ ቃላት ሊቃውንቱ እየተሰበሰቡ ከግዕዝ እና ከሌሎችም ተመሳሳይ የሴም ቋንቋ ቤተሰቦች ሲያስፈልግ ደግሞ እዚሁ ኢትዮጵያ ውስጥ የሚነገሩ የኩሽ ቤተሰቦች አሉ። ኦሞቲክም አለ እና እነዚህ እነዚህ ከመሳሰሉት አጠቃላይ የሀገራችን ማህበረሰብ የሚግባባቸው ቋንቋ ውስጥ ቃላት ፈልጎ መተካት የሚቻልበት እድል እያለ እንዳለ የማያስፈልገውንም የሚያስፈልገውንም ቃል እያካተቱ በጽሁፍም በንግግርም መጠቀሙ ቋንቋውን አቀጭጮታል ነው። እኔ አንድ ምሳሌ ላነሳው የምፈልገው ነገር ቢኖር በሀገራችን አሁን አዳዲስ እየገቡ ካሉ ቃላት፣ ኮብልስቶን በጣም ሰዎች መያዝ እስከሚቸገሩ ድረስ መጀመሪያ ላይ ብዙ ያስቸገረ ቃል ነው። ኮብልስቶን ጥርብ ደንጋይ ነው። ኮንዶሚኒየም ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒየምን ስንጠቀም ያኔ በዚህ በሶስተኛው ሽመባቻ ላይ አማአት የሚል ሊተካው የሚችል የግዕዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ አቅርበው ነበር። ግን ሚሊየም ሚሊኒየምን ተዋት ነው ሳይቸግር ማለት ነው እና አሁን እንዳነሳኋቸው አይነት አላስፈላጊ ቃላትን መጠቀሙ ነው። ነገር ግን በቀደም በስብሰባው ላይ የተነሳ ሌሎችም የአውሮፓውን የሰለጠኑ የሚባሉት ቋንቋዎች እንግሊዝኛን ራሱን ብንወስድ ከአውሮፓ አይደለም ከአፍሪካም ከሌሎችም ሀገራት የተለያዩ ቃላትን ወስደው ነው ቋንቋውን ያሳደጉት ነገ እና መዋስ ክፉ ነገር አይደለም። ችግሩ ምን ላይ ነው? አላስፈላጊ ውሰት እዚህ በራሳችን ልንተንካው የምንችለውን በራሳችን አስተካክለን የኩሹን ቋንቋም ባህሪ ቢሆን ወደ ሼም አምጥተን አማርኛውን እንዲመስል አድርገን መጠቀም ስንችል አላስፈላጊ አጠቃቀማችን በጣም ቋንቋውን እየጎዳው ነው። እንግሊዘኛ ቀላቅሎ መናገር የስልጡንነት ምሳሌ እየሆነ ትውልዱም ይህንን እየተከተለ እንደገና ሌላውም ዝም ብሎ እንዲሁ ያሉ የአራዳ ቋንቋ የአራዳ ዘ የመሳሰለው ቃል በቋንቋ ውስጥ እየገባ ቋንቋው በጣም ችግር ውስጥ ወድቋል የሚል ነው። እንግዲህ እኔ ያለኝ መልካም አላስፈላጊ ውሰትና አላስፈላጊ ያጠቃቀም ብለዋል። ቀሄሮያን በላይ መኮንን የአማርኛ ቋንቋ አሳሳቢነትና በቅርቡ በባህር ዳር ዩኒቨርስቲ የተዘጋጀው የቋንቋና የባህል አውደ ጥናትን ጨምሮ ይህን ችግር ለመቋቋምና ብሎም ለቋንቋ ብልጽግና እየተደረጉ ያሉ ጥረቶችን ነው እየተመለከት ነው ያለ ነው። ችግሮችና መፍትሄዎች ውይይታችን ይቀጥላል። በሌላ ፕሮግራም መልሰን እንመጣበታለን። ሊቀ ሕሩያን በላይ መኮንን፣ ዶክተር ሂሩት ካሳው ለጊዜያችሁ አመሰግናለሁ። እግዜር ስጥልኝ። ከአሜሪካ ድምጽ ራዲዮ ጣቢያ በ1431 መካከለኛ ሞገድ የሚተላለፈው ፕሮግራማችን በዚሁ ያበቃል። በሶስት ሰዓት በመደበኛው ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጅት ታየነኝ በደህና አምሹ።